مهبره سبب لا مهبره سبب ዶክተር ኃይሌ አረፋይኔ በሳውዘርን ክሮስ ዩኒቨርሲቲ አስተማሪና ተመራማሪ፣ ወይዘሮ ኤልሳ ዘውዴ ወልዱ የሰብአዊ መብቶች አንቂ። ወይዘሮ ኤልሳ መፍትሄ ሀሳብ ብለው በምን መልክ ነው ምላሽ ሊያገኝ ይገባል ብለው የሚሉት በምንድን ነው የሚለው ነገር የራያ ህዝብ በሁለት ተከፍሎ በሁለቱም ጎራ እየጠፋና ጥቃት እየደረሰበት ይገኛል። በአሁኑ ሰዓት ምክንያቱ የራያ የማንነት ጥያቄ ራያ አዘቦና ራያ ቆቦን ያካተተ ነው። ራያ የሚባል ቋንቋ በትግርኛ ይሁን በአማርኛ መዝገበ ቃላት ውስጥ የለም። የማንነት ጥያቄ መርጠን ወደን የምናመጣው ሳይሆን የተሰጠን ስለሆነ ማንነቱ ተመልሰለት የፌዴራል መብቱን ተጠቅሞ ኦሮሞ ህዝብ ደግሞ በዚህ መሳተፍ ይኖርበታል ብያስባል። ምክንያቱ የኦሮሞ ዝምታ የራያ ሕዝብ ለጥፋትና እስከ ወዲያኛው እንዲያሸልብ ያደረገው ዋናው ትልቅ አስተዋጽኦ ይሄ ስለሆነ ኦሮሞ እንግዲህ ኬሚሴ ውስጥ ነው ያለው፣ ወሎ ውስጥ ነው ያለው፣ ኢትዮጵያ ውስጥ ነው ያለው። ራያ ወረ ራያ የሚባለው የወረ ሂመኖ የወረ ቃሉ የወረ ባቦ ወረ ራያ የሚባል ወንድሞች ሰባት ወይም ስምንት ተብሎ የሚጠሩት በታሪክ የተደገፈ በአባገዳ ውስጥ ያለ በብዙ ምሁራን ቀርበው ሊወያዩበት የሚችሉ ብዙ ታሪክ ያለው የራያ ሕዝብ ወደዚህ ቢካለል ዋና አማራጭና የማንነት መጥፋት ይታግድለታል ብዬ አምናለሁ። ሁለተኛው አማራጭ የሚሆነው የወሎ ራያ ቆቦ እና ራያ አዘቦ አንድ ሆኖ ሰልፍ ዲተርሚኔሽን የሚቆምበት ቁመው የሚኖርበት ራሱን የሚመክትበት እና ከብዙ ስቃይና መከራ ሊወጣ የሚችልበት ይሄኛው ደግሞ ሌላኛው አማራጭ ነው እንጂ የትግራይ ማንነት የለውም። ትግራይ የትግራይ የራሱ የማንነት ትግራይ ማንነት ነው እንጂ ያለው የራያ በትግራይ ማንነት ውስጥ ሊገለጽ የሚችልበት መንገድ የለም እና አመሰግናለሁ። ዶክተር ሀይሌስ በእርስዎ በኩል የመቋጫ አስተያየቱ ምን ይሆናል? አሁን ወይዘሮ ኤልሳ ባነሱት ጉዳይ ላይ መጀመሪያ ያነሱት የአማራ ህዝብና የትግራይ ህዝብ አብሮ የተጋባ የተዋለደ ብለዋል። የአማራ ብለን የምናውቀው አርጎባውም፣ አገውም፣ ቅማንቱም የያዘው አጠቃላይ ኦፍኮርስ ተዋልደዋል። ከህዝብ ጋር ምንም ችግር የለብንም። እኛም ችግራችን እኛን ካስጨፈጨፉ ሰዎች እንጂ ህዝብማ ቢሆን ኑሮ ህዝቡ ከሰራዊታችን ጋር አንድ ላይ ሆኖ አሁን ይታገልም ነበር። ስለዚህ የአማራ ህዝብና የትግራይ ህዝብ ተዋልደዋል፣ ተጋብተዋል፣ አብሮ ኖረዋል። አብሮ ባይኖር በአንድ ሀገር ምናልባት ይሄ ሁኔታ ባይፈቅድለትም ጎረቤት ሆኖ ተከባብሮ የሚኖር ህዝብ ነው። ወደፊቱም ሰላም ነው የምንመኝለት፣ ሰላም ነው የምናመጣለት። ይሄ እኔም ካላልኩት ያነሱት ስለሆነ ነው። ትግራይ ሚዲያ፣ የትግራይ ምሁር፣ የትግራይ ፖለቲከኛ ሁሉ ድምፅ እየሆነን ያለው ከሁሉም በላይ ደግሞ የራያ ወጣቶች መንግስታቸው ባቀረበላቸው ጥሪ ከመንግስታቸውና ከሰራዊታቸው ጎን ሆነው ጠላታቸው እየመከቱ ያሉበት ነው። አንድ እውነት ግን ተናግረዋል። ምናልባት ፓርሻሊ እውነት ነው ብዬ የማምነው የራያ ህዝብ ተከፋፍለዋል በሁለት ብለዋል። ራይት የትግራዩ ራያ እና ወደ አማራ የወሰደው ኃይለ ሥላሴ ብዬ የገለጽኩት በ1956 አካባቢ ራያ አልዋሃ ምላሽ ቢሆን ኖሮ አጠቃላይ ትግራይ እስከዛ ስለሆነ ድንበሩ ራያ ብለን የምንጠራው አልዋሃ ምላሽ ይሆን ነበር። ያ ተከፋፍሎብናል፣ አሁን ይመለሳል ብለን ተስፋ እናደርጋለን። ከዛ ውጭ ግን ራያ የሚባል ማንነት አለን እና ራያ እንደዚህ ሆን ብሎ ያቀረበ የለም ብቻ ሳይሆን በመሪነት ያሉ እኮ የራያ ልጆች ናቸው። ጌታቸው ራያ ራያ ልጅ ነው የሚያስተዳድረው። ያለፈውም ቢሆን የራያ ልጅ ነው ተነስቶ የሚያውቅ ቢሆን ኑሮ እንሰማው ነበር። እኔ እንደ ባለሙያ በተግባር ሄጄ የራያ ህዝብ እንዲያልፍለት የራያ ህዝብ እንዲያለማ የሙያ ግዴታዬን የተወጣው ሰው ነኝ እና የራያ ህዝብን በተግባር አውቀዋለሁ። በተግባር ሄጄ አሁን የሚያዩት ከሰማኒያ በላይ የውሃ ጉድጓድ ተቆፍሮለት ወደ ልማት እንዲገባ የተደረገው ያ እንዲደረግ የራሴን የሙያ ግዴታዬን የተወጣው ሰው ነኝ። እዛ ሄጄም በተግባር ህዝቡ የሚለው የማውቅ ሰው ነኝ እና አሁንም ቢሆን የራያ ህዝብ በህልውና መከታ ላይ ነው ያለው። በህልውና ዘመቻ ላይ ነው ያለው። እንደ ትግራዋይነቱ በላዩ ላይ ዘመቻ ተዘምቶበታል። እንደ ትግራዋይ ደግሞ ከመንግስቱና ከሰራዊቱ ጎን ሆኖ እየታገለን ያለው ኩሩ ትግራዋይ ነው ነው ምለው ካሳሁን። ይሄ የራያን ህዝብ ትግል ወደኋላ የጎተቱ ብዙ ስላሉ በዲሞክራሲና በፌዴራል መንግስቱ ብቻ ነው የራያ ማንነት ጉዳይ የሚፈታው ካሁን በኋላ። ዶክተር ኃይሌ አረፋይኔ በሳውዘርን ክሮስ ዩኒቨርሲቲ አስተማሪና ተመራማሪ፣ ወይዘሮ ኤልሳ ዘውዴ ወልዱ የሰብአዊ መብቶች አንቂ ስለ ቀለም ልልሱ እናመሰግናለን። መልካም፣ በጣም እናመሰግናለን። ካሶሽ፣ እኔም እንግዲህ እድሉ ስለሰጠኝ በጣም አመሰግናለሁ። ዶክተር ኃይሌ ወንድሜንም እንግዲህ እዚህ ስለተሳተፍን አብረን እርስዎንም በጣም አመሰግናለሁ። ታንኪ አመሰግናለሁ። እኔም እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።